በእንግሊዝኛው ገቨርንመንት ሸዳውን ይሉታል። ከፊል መንግስት በቅርቡ እንደሆነው ሲዘጋ እንደማለት መሆኑ ነው። ግን ምን ማለት ነው? መንግስት ይዘጋል እንዴ? ባለፈው ሰሞን የዩናይትድ ስቴትስ መንግስት ለሶስት ቀናት ተዘግቶ ነበር። የትኛው የመንግስት መስሪያ ቤት ነው የሚዘጋው? በዚህ የተነሳስ የትኞቹ የመንግስት ሰራተኞች ናቸው ስራቸው የሚስተጓጎሉባቸው? ሰኞ እለት ፕሮግራም ታስታውሳለህ? አብረን ስንመራ ጀመር አድርገነው እኔ ስጠይቅህ አንተ ልክ ልክ እንደ ባለ ጉዳይ ፈጭተህ ታውቀዋለህ ማለት ነው። ወደ እንግዳችን ከመሄዳችን በፊት እስቲ አብራራ። እሺ ግሩም አዲሱ፣ እና እጅህ አለበት ይመስለኛል ወይም በማስከፈት ልክ ነህ አዲሱ። ታሪክ ያለው ነገር ነው። ምናልባት እንደ ኢትዮጵያ ላለ በርቀት የዩናይት ስቴትስን ህይወት ከእለት ተዕለት ጋር ለማያዛምድ ብቻ ሳይሆን እዚህም እያለ በየጊዜው የሚሆን አደለምና መንግስት ተዘጋ አስደንጋጭነቱ የሚያይል ይመስለኛል። ለዛም ነው መንግስት ይዘጋል እንደሚለው ነው ያልነው። አንደኛ በከፊል ነው የተዘጋው፣ ሙሉ በሙሉ አልተቋረጠም። ያ ከፊልነቱ ታዲያ የግድ የሚገቡ የማይገቡ እንዲገቡ ግድ የሚያደርግ የሕይወት ጉዳይ አገር ሊቆም አይችልምና የሚያደርጋቸው ስራዎች አሉ። ጠቀስቀስ ያደረግ ነው አዲሱ እንግዳችን ብዙን ያብራሩልናል። መሰረታዊ ነገሮች እናነሳለን። እንደው ለጠየክኝ በሺ ዘጠኝ መቶ ሰባ ስድስት የበጀት የመንግስት በጀት አመዳደብ ሲመሰረት የተጀመረ ነው ይሄ የመዘጋት ጉዳይ። የሁለት ፓርቲዎች የፖለቲካ ፍትጋም አንዳንዴ ሰለባ የሚሆንበት አለ። እስካሁን አስራ 18 ጊዜ ተዘግቷል። አንዳንዶቹ ሳናውቃቸው ነው የሚያልፉት፣ ወይንም እኛ እንኳን በስራው ጠባይ የምናውቅም ቢሆን ለነዋሪው ሰው ሳይታይ ተዘግቶ የሚያልፍበትም ጊዜ አለ። ከሬጋን ጊዜ ጀምሮ የተደረጉትን በታሪክ ወደኋላ መመልከት ሊጋብዝ ይችላል። ታዲያ እኛ እንዳን ጨርሰው ፕሮፌሰርል እናመሰግናለን። ምንድን ነው ነው ያልነው እንግዲህ ቀደም ሲል እኔና ሮላ ትንሽ ተጫዋውተንበታል። ጋቨርንመንት ሸዳውን ይብልተዋል፣ በእንግሊዝኛው ይሄ መንግስት ከፊል መዘጋት ምን ማለት ነው? አመሰግናለሁ፣ የአሜሪካ ድምፅ ስለጋበዛችሁኝ። ይሄ ሸዳውን የሚባለው በእኔ አስተያየት እንደ ማጋነን ብዬ ነው ማየው። ምክንያቱም መንግስት ተዘግቶ ስራ ቆሞ፣ ሰራተኞች ወደ ቤታቸው ሄደው፣ አገሪቷ በባዶ ቤት ትዋላለች ማለት አይደለም። እንግዲህ ሸዳውን የሚባለው በሁለት አይነት ነው የሚታየው ቴክኒካል በሆነ መንገድ ማለት ነው። አት ሊስት ህጉ እና ምክር ቤቱ ራሱ በሚጠቁመው አንደኛ ኢሰንሻል እና ወይንም ነን ኢሰንሻል የሚባለው አሉ። ኢሰንሻል ማለት በጥብቅ አስፈላጊ የሆኑ ሰራተኞች አሉ። ለምሳሌ ማለት በሚሊተሪው በኤፍቢአይ፣ ድንበር ጠባቂዎች፣ ኤ የሚባለው አውሮፕላኖች በአየር ላይ ሚሄድ እነዚህ እነዚህ ለኢኮኖሚውም ለህዝቡም በጣም አስፈላጊ ስለሆኑ በጥብቅ አስፈላጊ ላቸዋል። አስፈላጊ አይደሉም ሰራተኞች የሚባል ነገር የለም፣ በእኔ አስተያየት በጥብቅ የማያስፈልጉ ማለት ነው። እነዚህ እንግዲህ ፓስፖርት ስራ የሚሰሩ፣ የቤት ብድር በፌዴራሉ በኩል ያሉትን ፕሮሰስ የሚያደርጉ፣ ሰርች ምርመራ የሚሰሩ፣ በጤንነት በመሳሰሉት፣ እና ለምሳሌ ነኒሰንሻል ተብሎ ሊታይ ይችላል። እነዚህ ነን ኢሰንሻል ፈሮድ ሆሉ የሚባል ፈርሎ ማለት ምንድን ነው? በግድ ስራ እንዳይገቡ እና እንዳይከፈላቸው ማለት ነው። በአሜሪካን ህገ መንግስት አንድ ሰው ከሰራ መከፈል አለበት፣ አለዚያ ኢንቮለንተሪ ሰርቪቱድ ይባላል። ወይም አስራ ሶስተኛው ማሻሻያ ላይ ማንም ሰው ተገዶ ሊሰራ አይችልም። ስለዚህ አንድ ሰው ሳይከፈለው ከሰራ ህገ መንግስቱን ይጥሳል ማለት ነው። ስለዚህ ፈርሎ የሚባለው እነዚህ ሰዎች ቤታቸው ይሄዳሉ፣ እንዳትመጡ ይባላሉ እና ያው መንግስት በጀቱን ሲያገኝ ያኔ በመደበኛ ስራችሁ ትቀጥላላችሁ እንደማለት ነው። ማርገ እንደተቀጥከው በሁለት ሺ አስራ ሶስት ላይ አስራ ስድስት ቀን መዘጋት ነበረ። ያኔ በተዘጋ ጊዜ ቤት የቆዩት ወይም ፈርሎ ሊሆኑት ሰዎች ኮንግረስ ገንዘብ ያው ባከ ብሎ ወይም ያለፉትን የሁለት ሳምንት እንዲከፈላቸው ተደርጓል። ውዝፍ ክፍያ እንደማለት ነው የጠራውን ልክ ነው። ፕሮፌሰር አለማየሁ ይሄ ምናልባት ለራዲዮ መጽሔት አድማጮች አዲሱ መጀመሪያ መግቢያ ላይ ካነሳው ጥያቄ ጋር ሊዛመድ ይችላል። ትንሽ ፈታ ብሎ ግን ቁም ነገር ያዘለ ፕሮግራም ለማቅረብ ነው እና በመጽሔት በተለይ የምንሞክረው መንግስት ተዘጋ ሲባል አስተሳሰቡ በራሱ እንግዳነት አለው። ምክንያቱ ምንም ይሁን ምን ይልቁንም አሜሪካዊ የሆነ አስተሳሰብ ብቻ ይመስላል። በሌላ ሀገር መንግስት የሚዘጋበት ሁኔታ ምናልባትም ስርዓቱ ከመኖር አለመኖሩ ጋር ሊዛመድም ሊተያይም ይችላል እና እስቲ በራሱ በጭብጡ ላይ መንግስት ተዘጋ የመንግስት ስራ በከፊልም ቢሆን ተቋረጠ፣ በጀት ሳይኖር የግድ መሄድ ያለባቸው እንደ አገር መከላከያ፣ እንደ ጸጥታ ጥበቃ፣ እንደ አየር በረራ መቆጣጠሪያ የግድ ይደረጉ እንጂ መንግስት የመዘጋት ሀሳብ መኖሩ በራሱ እንግዳ ነውና እሱ ላይ የሚሰጡት አስተያየት ምክንያቱም ይሄ ከህገ መንግስቱ ጋር የተያያዘ ነገር ነው። ህገ መንግስቱ የሚለው ምንድን ነው? የአሜሪካንን መንግስት ለማንቀሳቀስ ያው ሬቨኒ ያስፈልገዋል ወይም ታክስ ያስፈልገዋል። ያ ታክስ ደግሞ ከሀውስ ኦፍ ሬፕሬዘንታቲቭ መመንጨት አለበት ነው የሚለው ድንጋጌው። ስለዚህ እነሱ ለአገሪቷ መንቀሳቀስ በጀት የሚያስፈልገውን እነሱ ያወጣሉ ይላል። ግን እዚህ ላይ ፕሬዝደንቱ ነው ዋናውን ሚና የሚጫወተው፣ ምክንያቱም ኤግዘኪቲቭ ዲፓርትመንቱ ወይም አስፈጻሚ ስለሆነ ለአስራ ሁለቱ ላሉኝ የፌዴራል ዲፓርትመንቶች ክፍሎች ለነሱ ማስተዳደሪያ ያስፈልገኛል ይላል። ስለዚህ በሁለቱ በኩል መስማማት ያስፈልጋል። በሁለቱ ብቻ ሳይሆን በሴኔቱና በሀውስ ኦፍ ሬፕሬዘንታቲቭ ምክር ቤቱ በእንደራሴ መስማማት ያስፈልጋል ይህንን ህግ ስራ ላይ ለማዋል ዋናው ቁም ነገር ወጪ ምጡ እዚህ ላይ ምንድን ነው? በጀቱ ራሱ ህግ ነው በጀቱ ለዚህ ገንዘብ ይውጣ፣ እንደዚህ ለዚህ መሳሪያ ይግዛ፣ ለዚህ ዲፓርትመንት ይሰጥ የሚ ራሱ ህግ ስለሆነ ያ ህግ ሳያልፍ ስራ ሊሰራ አይችልም ማለት ነው ገንዘብም ሊወጣ አይችልም። ህገ መንግስት ቁልጭ አድርጎ የሚያስቀምጠው ነው። ህግ ሳይወጣ ንስ ሳንቲም ሊወጣ አይችልም ይላል። ስለዚህ መንግስትን የሚዘጋው ምንድን ነው? ህገ መንግስቱ ጋራ ህገ መንግስቱ የሚሰጠውን መምሪያ መከተል አለባቸው። የበጀት ህግ እንግዲህ ፕሬዚዳንቱ ባቀረበው፣ ምክር ቤቶቹ በተስማሙበት የሚወጣ ነው። እዛ ላይ ወጪው ምን ያህል እንደሆነ የሚያስፈልገውን ነገር መጠቆም አለባቸው ማለት ነው። ምናልባት ይህንን በሌላ በኩል ብናየው የተሻለ ሊሆን ይችላል። ለምንድን ነው የአመቱ በጀት ሊወጣ ያልቻለው ነው እንግዲህ ሁልጊዜ ህገ መንግስቱም የሚጠብቀውም የሚጠይቀውም አመታዊ መደበኛ በጀት መውጣት አለበት። የፊስካል ይር የሚሉት ከጥቅምት እስከሚቀጥለው መስከረም ድረስ መውጣት አለበት። አመታዊ በጀት መውጣት አለበት። ይህንን በጀት ለማውጣት ፕሬዚደንቱና ኮንግረሱ መስማማት አለባቸው። ፕሬዚደንቱ የተወሰነ ነገር ያቀርባል፣ ይሄ ያስፈልገኛል ይላል። ኮንግረሱ ደግሞ እነዛን ተመልክቶ ወይም ይነቅፋቸዋሉ፣ እንጨምር እንቀጥል የሚሉት ነገር አለ። ይህንን ጦስ ያመጣው ምንድን ነው? እንደዚህ አይነት የመዘጋት ላይ ያመጣው ነገር ምንድን ነው ብንል አንዳንድ ነገሮችም እንጠቁማለን። ለምሳሌ ፕሬዚደንት ትራምፕ ለስቴት ዲፓርትመንት የውጭ ጉዳይ ሚኒስትሩ አስራ አንድ ቢሊዮን ብር ልቁረጥ አለ። ምክር ቤቱ እንዴ በጣም በዛ፣ ይሄ ከሆነማ ዲፕሎማሲያችን ማካሄድ አንችልም፣ በአለም ላይ ያለን ሁኔታ በሙሉ ይችላል። ይቅርታ ፕሮፌሰር አለማየሁ አገላለጽ እንዳያሳስት ነው። ልቁረጥ አለ ሲሉ ከሚመደበው ቀድሞ ከነበረው አስራ አንድ ቢሊዮን ለመቀነስ ነው ሀሳብ ያቀረቡት በጀቱ ወደ ሀምሳ ቢሊዮን ሊሆን ይችላል። አስራ አንዱን ልቁረጥ ነው ያሉት። ወደ አንድ ሶስተኛውን ያህል ነው ለመጉሞድ የፈለጉት። ከስ ማለት ነው። መከላከያ ደግሞ ለመጨመር የፈለጉት ወደ ሀምሳ አምስት ሚሊዮን ገደማ ነው። ከሌላው ስነፍጥረ ኢፔ የሚባለው ስነ ፍጥረታዊ ሀብት ምናምን የመሳሰሉት እነሱን ደግሞ በአንድ ሶስተኛ ያህል ለመቁረጥ ፈለጉ። ትምህርት ላይ ያለውን እንደዚሁ ለመቁረጥ ፈለጉ። በደግሞ ይሄ ዋናው አከራካሪ ሆኖ የተገኘው በሜክሲኮና በአሜሪካ መካከል ግርግዳ ግርግዳ ስራ ለሚለው እሱ ራሱ በጣም አከራካሪ ሆነ። ስለዚህ መደበኛ በጀት ሊወጣ አልቻለም። እዚህ ላይ ነው እንግዲህ ይሄ ኮንቲኑዊንግ ሬዞሉሽን የሚለው ነገር ስታፕ ጋፕ ወይንም ያችን ለመሸፈን እስኪ ሲስማሙና መደበኛ በጀት እስኪያወጡ ድረስ ተቀጥላ የምትሄድ ማለት ነው። አሁን ቦታ የምታደርስ ፕሮፌሰር፣ እዚህ ላይ እንደው በተጨባጭ ግልጽ ለማድረግ በዚህ በሶስቱ ቀን የመዘጋት ሁኔታ አንዱ አንዱን ዲሞክራቶች በሪፐብሊካን ሪፐብሊካኖች በዲሞክራት ላይ ያሳብባሉ። ማን ምን ብሎ ነው ያመጣው? በምን ምክንያት ነው የመጣው? እሺ እንግዲህ ነገሩ ይህን ያህል ብዙም የሚያስቸግር አይደለም። ምክንያቱም ሪፐብሊካኖች ሶስቱንም አካል ይቆጣጠራሉ። ፕሬዚደንቱ ሪፐብሊካን ነው። የሴኔቱ ሪፐብሊካኖች ማጆሪቲ ያላቸው ወይም የበዛ ድምፅ በምክር ቤቱም የዛ አለባቸው። ስለዚህ ዴሞክራቶቹን እነሱ ናቸው ያጠፉት ማለት ለፖለቲካ አነጋገርና ለህዝብ ማወናበጃ ምናልባት ሊጠቅማቸው ይችል ይሆናል። ነገር ግን ሁሉም ሶስቱንም በእጃቸው አድርገው ሌላ ሰው ላይ መጠቆም አይችሉ፣ ሌላ ፓርቲ ላይ ሊጠቁሙ አይችሉ። እንግዲህ አሁን ችግሩ ምንድን ነው? እዚህ ላይ ያለው ችግር በፕሬዚደንቱ እና በምክር ቤቶቹ ከዛ ደግሞ በምክር ቤቱ ባሉት ፓርቲዎች ነው፣ በዴሞክራቶቹና በሪፐብሊካኖቹ ያለው አለመግባባት ነው። ስለዚህ እነዚህን አለመግባባት ያመጡት ምንድን ናቸው ነው እነዚህ ነገሮች። ለምሳሌ አንደኛው ይሄ ዳካ የሚባለው ነው። ከውጭ ሀገር ህጻናቶች ይዘው አገር ውስጥ አለ ቪዛ አለ ፍቃድ ገብተው እነዚህ ልጆች እዚህ ይኖረዋል። አሁን ትራምፕ የሚለው ምንድን ነው? እነሱን መልሳለሁ ነው የሚለው ወደ መጡበት ሀገር። ይሄ ደግሞ ኢሰብአዊ ነው፣ ትክክለኛ ነገር አይደለም። ስለዚህ በጀቱ ሆስቴጅ ሆነ፣ ወይንም ከነዚህ ጋር ተያያዘ ማለት ነው። ዴሞክራቶቹ ይሄንን የእነዚህ ልጆች ጉዳይ ካልተፈታ ሙሉ በጀት አናሳልፍም ይላሉ። እነዛ ደግሞ ብሉ በጀት ማለፍ አለበት ይላሉ። እዚህ ላይ ነው ፕሬዚደንቱ መጣና ደግሞ ሁለታችሁም በዛ ብትስማሙ እኔ ደግሞ የሜክሲኮ ግድግዳ በጀት ካልተሰጠው እኔ ደግሞ አልፈርም የሚላል። ስለዚህ ሶስቱ እርስ በርስ እየተነታረኩ ነው ያሉት። ችግሩ የሚወድቀው በሪፐብሊካኖቹ ላይ ነው። ምናልባት በሚቀጥለው ምርጫ ላይ የሚፈረጀው እነሱ ላይ ሊሆን ይችላል። መልካም ሶስቱን የመንግስት የስልጣን አካላት የተቆናጠጠ ፓርቲ ውሳኔዎችን ለማስፈጸም ያለው አቅም ትልቅ እንደመሆኑ ቢስተጓጓልም ተጠያቂ ይሆናሉ ነው ያሉት ፕሮፌሰር አለማየሁ። ለአድማጮች ቅርብ ለማድረግ ሀሳቡንም ፈታ ባለመንገድ ለማድረግ ነው እንዲገባ የምናደርገውን ያህል የመንግስትን አሰራር ይልቁንም ደግሞ የዲሞክራሲንም አስተሳሰብ በአንድ መልኩ የሚያንጸባርቅ ይመስላል። ምንም እንኳን ውጤቱ ላልተፈለገ ቢሆን የተለያዩ ፓርቲዎች የሚወስኑበት መሆኑ ምናልባት እንደ ኢትዮጵያ ላሉ አገሮች ገዢ ፓርቲ ሁሉን በሚያደርግበት አስተዳደር ስላሉ ሀገሮች ትምህርትም የሚሆን ነገር ማውጣት ብንችል ከዚህ ድክመት ውስጥ አጣብቅኝ ውስጥ ገብቶ የመንግስት ስራ የተስተጓጎለበት መቼም እንደ ጥሩ ነገር ሊወሰድ አይችልምና ይሄ እንኳን ከሌላ ጥሩ ነገር በከፊልም ቢሆን የተያያዘ መሆኑ ዲሞክራሲ የአንድ ወገን ፈቃድ ብቻ አለመሆኑ የተለያዩ አካላት ድምጾች መሰማት መቻላቸው አንዳንድ ጊዜ እንዲህ ያለ ያልተፈለገ ውጤት ማምጣቱ ማሳያ ቢሆን ልክ ነው። እንግዲህ እዚህ ላይ ሶስት ነገሮች መጥቀስ እፈልጋለሁ። አንደኛ ህገ መንግስቱ ነው። ምክር ቤቱ የሚሰራውን በሙሉ የሚቆጣጠረው ወይም አገልግሎት የሚሰጠው ህገ መንግስቱ የሚፈቅድለት ነገር ብቻ ነው። ህገ መንግስቱ በጀት አወጣት የመሳሰሉትን ነገር ስነ ስርአቱን እዛ ላይ አስቀምጦታል። እሱ አንደኛው ነገር ነው። ህገ መንግስትን መከተልና ህገ መንግስቱ ከሚፈቅደው ወጥቶ ማድረግ አይቻልም። በሁለተኛ ደረጃ ስነ ስርአት ነው ምክንያቱም ምክር ቤቶቹ ራሳቸው የራሳቸው ስነ ስርአት አላቸው። በስነ ስርአት ነው የሚሰራው ማለት ነው። ስለዚህ አንዱ ፓርቲ አሁን ለምሳሌ ሪፐብሊካኖቹ ኮንትሮል ወይም ቁጥጥር ቢኖራቸው፣ የውስጡ ስነ ስርአት ደግሞ የሴኔቱ ስነ ስርአት ለምሳሌ ዴሞክራቶቹ ለእነሱ ደግሞ የሚሰጠው ስልጣን አለ። ለምሳሌ ይሄ ፊሊበስተር የሚባል ነገር አለ። ፊሊበስተር ማለት ምንድን ነው? አንድ ታሰበ የረቀቀ ህግ በሴኔቱ ከማለፉ በፊት መነጋገር ያስፈልግበታል ነው ግን ሲልቨስተር የሚለው ስነ ስርዓት ሴኔተሮቹ እንደፈለጋቸው ያ ነገር ወደ ቃል ምርጫ እንዳይመጣ ሌትና ቀን ቆሞ መነጋገር ይችላሉ። ምክንያቱም ሴኔተሮቹ እስከተነጋገሩ ድረስ ያ ህግ ለአፍ ምርጫ ሊቀርብ አይችልም ማለት ነው። እንግዲህ ይህንን የሚያደርጉት ለምንድን ነው? ያንን ህግ እንዳይመጣ ወይንም እንዲፈርስና ሴኔቱ ሌላ ስራ እንዳይሰራ አስሮ መያዣ ነገር ነው። ይሄ የተደረገው ለምንድን ነው? ማይኖሪቲ ፓርቲ ወይንም አናሳ ቁጥር ያለው በምክር ቤቱ አናሳ ቁጥር ያለው ቁጥሩ በበዛው ተድጦ እንዳያልፍ ነው። እነሱም ያለውን ስነ ስርዓት ጠብቀው የሴኔቱን ኢንቴግሪቲ ወይንም ማን ህልውና ማንነቱን የሚጠብቁበት ዘዴ ነው። ስለዚህ ቼክ ሰን ባላንሴስ ይላሉ። ምንድን ነው? አንዱ አንዱ ሌላውን ይቆጣጠራል በህግ አሰራር በህገ መንግስታዊ ደንብ መሰረት ህገ መንግስታዊ አሰራርና አንዱ አንዱን እያከበረ ግን አንድ ነገር መስራት ካለባቸው ተቀናቃኝ ፓርቲዎች ሁሉም አንድ ነገር ላይ መስማማት አለባቸው። ብዙም ቢከራከሩም ብዙም ባይስማሙም መጨረሻ ላይ ግን የሚስማሙበትን በግድ የሚያስፈልጋቸው አይነት የሆነ ህገ መንግስታዊ ወይም የህግ በላይነት ያለበት ስነ ስርዓቱ ስለሚሰሩ የአሜሪካንን ጥንካሬ እዛ ላይ ያሳያል ብዬ ነው መገመት። መልካም አዲሱ፣ ፕሮፌሰር አለን ቀጠሮ መስጠት ያለብን ምናልባትም ከሶስት ሳምንት በኋላ ተመልሰን እዛ ጋር ስንመጣ የተሻለ ተስፋ እንደምናደርገው ወይ ችግሩ በዘለቄታው ተፈቶ ወይንም ሌላ አነጋጋሪ ነገር ተከስቶ ነው፣ እና ለሌላ መሰል ውይይት በቀጠሮ ነው የሚለዩን። ምንም ችግር አይኖርም። እንግዲህ ቸሮር ያሰማል። አመሰግናለሁ።